ዶክተር ያሳብ አለማየሁ፣ አቶ አስማማው አለሙ፣ ዶክተር ላይችሉ መኮንን። በቅድሚያ ዶክተር ያሳብ ኢትዮጵያ ውስጥ በሶስቱ አመታት የለውጥ ሂደት ውስጥ ተከስተው ያሉትን ሁነቶች አስመልክቶ ምዘናው ምንድን ነው? እሺ ካሳሁን፣ ለዚህ ቃለ ምልልስ ስለጋበስገን በጣም አመሰግናለሁ። እንግዲህ እንደተባለው ላለፉት ሶስት ዓመታት የተከናወኑትን እና እየሆነ ያለውን ለመዳሰስ በጣም ሰፊ ጊዜ ያስፈልገዋል። ግን እኔ በሚሰማኝ ደረጃ የዚህ የሶስት ዓመት ለውጥ እንግዲህ ለውጥ ተብሎ ተጀመረ። አሁን ግን አቅጣጫውን ቀይሮ ወገኖቻችን የመጨፍጨፊያ ሰዓት ደርሷል እና ሁላችንም ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ምናልባት ኢትዮጵያ በእኛ እድሜ እንደዚህ አይነት ሕዝብ ከዳር ዳር የሚ የደገፈው ለውጥ መጣ ብሎ ሁላችንም በተለይ በዚህ በዲያስፖራ የምንገኝ ኢትዮጵያውያን ሁሉም ለውጥ ደጋፊ ሆኖ ምናልባት ወደ ስልጣን የመጡት የለውጥ ኃይል የተባሉት በነ ዶክተር አብይ የሚመራው ግሩፕ በዛ በመምጣቱ ሁላችንም ተደስተን ነበረ። ነገር ግን ከመጀመሪያው ምናልባት ከጥቂት ወራት በኋላ ነገሮች ሁሉ አቅጣጫቸውን ቀይረው በተለይ የሚወሩ እና የሚሰሩ ነገሮች ሁሉ ነገር እንደተወራው ሳይሆን በሌላ አቅጣጫ ስራ እየተሰራ ምስኪን ኢትዮጵያውያን በተለይ አጽንኦት የምሰጠው በአማራ ወገኖቻችን ላይ ከለውጡ ጀምሮ በፊት በሰላሳ ዓመት በወያኔ ኢህአዴግ የነበረውን የመከራ ሰዓት ታቅፎ የኖረ ህዝብ በዚህ ሶስት አመት ደግሞ ተጠናክሮ ህዝባችን በመሳደድ እና እንደዚሁም ባደገበት እና በተወለደበት ሀገሩ ተረጋግቶ እንዳይኖር በተለይ በኦሮሚያ እና በቤንቻንጉል ክልል ነው በአብዛኛው ይሄ ግፍ እየተፈጸመ ያለው እና የዚህ የለውጥ መጨረሻው እዚህ መድረሳችን በግሌ በጣም በጣም አዘኛለሁ። እሱም ብቻ አይደለም። እንግዲህ ብዙ ጊዜ ተብሏል። ይህንን ግፍ እንኳን ለማስቆም ከላይ ጀምሮ ከጠቅላይ ሚኒስትሩ ጀምሮ ምንም ግጅት አለመደረጉ ከሚሰራው ስራ አልፎ እነሱ ትኩረት ሰጥተው የሚንቀሳቀሱት የሰውን በተለይ የእዳ ወገኖቻችንን ደም እና እንደዚህ ሞት መከላከል መፈናቀሉን መከላከል ሳይሆን በሌላ ትናንሽ ነገሮች ተጠምደው ህዝቡንም የተለየ አጀንዳ እየሰጡ እስካሁን እዚህ ደረጃ ደርሰናል እና የህዳሴ ግድብ፣ የሱዳን ጉዳይ ሁሉም ተያይዞ የሚመጣው ከአመራር እና አመራር ምን ላይ ትኩረትና አድርጎ መስራት እንዳለባቸው ሊደርሺፑ ፕራዮሪቲ ምን ላይ መስጠት እንዳለበት በተለይ በወገኖቻችን ሞት እና መፈናቀል መቸም በሰው መጀመሪያ ህልውናው መጠበቅ ያለበት በአገሩ ላይ ባደገበት በተወለደበት አገሩ ላይ ህልውና መጠበቅ የመጀመሪያው አንድ የሀገር መሪ መጀመሪያ መስጠት ያለበት ፕራዮሪቲ ለዛ ነው ብዬ አስባለሁ። እና ሌሎቹ ቀጥለው የመጡ ነገሮች ናቸው። ምናልባት የኢትዮጵያ ሁኔታ አሁን እዚህ ሁሉ ጥንቅጥ የገባው መጀመሪያም ሲባል የነበረው ለውጡ በህዋት አለመቀበል ብዙ መናጋት ፈጠረ። ጦርነቱ ከህዋት ጋር ከሆነ አሁን ደግሞ ተባብሶ በየአካባቢው የምናየው ነገር ነው። አቶ አስማማዎስ በአሁኑ ወቅት ኢትዮጵያ ውስጥ ተከስተው ያሉትን ክስተቶች በምን መልኩ ነው የሚመለከቱት? ሳሳን እኔም ይሄ እድል ተሰጥቶኝ እዚህ ቃለ መጠየቅ ላይ በመቅረቤ በጣም አመሰግናለሁ። እንግዲህ እኔ እዚህ ምስክርነት ለመስጠት ሳይሆን የተሰማኝን እና የተረዳሁትን በዘባኝ ልክ ሀሳቤን ለመግለጽ ነው የመጣሁት። በእርግጥ በኢትዮጵያ የተከሰተው አሁን ባለው ሁኔታ በወገኖቻችን በተለይ አማራው ማህበረሰብ ላይ ያለው አሰቃቂ እልቂትና የዘር ተኮር ጭፍጨፋ ያንን እንደዚህ ባለ መድረክ በቀላል አማርኛ ሊገለጽ የሚችል አይደለም እና ይህንን ከወዲሁ ይቅርታ እላለሁ። ለአዘኑትም በሙሉ መጽናናትን እጠይቃለሁ። ቀደም ብሎ ባነሳው ጥያቄ ለውጡን ተከትሎ ከመጡ ስኬቶች ብዬ የምለው ምናልባት የኢትዮጵያ ህዝብ ጨዋ ነው፣ አብሮ የኖረ ማህበረሰብ ነው። ከዚህ በፊት ወያኔ አገሪቱን በኃይል ስልጣን ሲቆጣጠር ብዙ የውጭ ፖለቲካ ተንታኞች አገሪቱ የመጥፋት የመድቀቅ፣ ወይም እንደ ሱማሌ የመውደም ችግር ይገጥማታል ብለው ነበረ። የኢትዮጵያ ማህበረሰብ ግን ያንን እንደዛ ሳያደርግ በጨዋነት ለውጡን ተቀብሎ ተስፋ በማድረግ ቆይቷል። አሁንም እንደዚሁ በዚህ ዶክተር አብይ በመጣው የስልጣን ሽግግር ነው የምለው ለውጥ እያለ ነው። አብረው የነበሩ ሰዎች በመሆናቸው የስልጣን ሽግግር በዛ ጊዜ እንደዚሁ፣ ማህበረሰቡ አሁንም እንደዚህ አይነት ችግር ይመጣል ተብሎ ሲጠበቅ የነበረው እስቲ በትግስት እና በጽሞና ተስፋ አድርጎ ትክክለኛ ለውጥ ይመጣል ብሎ እድል ሰጥቶ ነበር። ግን እያየ ነው ያለ ነው። ሀገራችን ላይ የተከሰተ ያለ ነው እያየ ነው ያለ ነው። ፌሊየር የሆነው ነገር ደግሞ ያ እንደ ስኬት ላየው ይችላሉ። አገር ሳትገራቸውን እስካሁን ቆይቷ እንደ ስኬት ላየው ይችላሉ። በማህበረሰቡ ያለ መልካም ስነ ምግባር የተገኘ ጸጋ ነው ብዬ ነው የምቆጥረው። ግን እንደ ፌሊየር የምመለከተው ፕራይም ሚኒስቴር ዶክተር አብይ አህመድ በገዛ ፍቅር የተመቱ ስለሆነ የወገኖቻቸውን ሀዘን እንደተከሉት አበባ መቆረጥ ያክል እንኳን አልተሰማቸውም። ስለዚህ ይሄ አሁን ያለው ለውጥ ከአመራሩ ጀምሮ የማህበረሰቡን ችግር ለማየት ፍላጎት የሌለው በመሆኑ ከጅምሩ ፌል ሆኗል ብዬ ነው የምመለከተው። ዶክተር ላይችልስ በወቅቱ ያሉትን ክስተቶች በእርሶ ግለይታ እንዴት ያነሷቸዋል? ካሳሁን፣ እኔም በጣም አመሰግናለሁ ለዚህ ውይይት ስለጋበዝከኝ። ዶክተር ያሳውም አስማማውም በዚህ ውይይት ስለተካፈላችሁ እንደዚ አመሰግናለሁ። እኔም ወንድሞች እንዳሉት በመጀመሪያው የለውጥ ከ2008 2009 ጀምሮ በመላው ሀገራችን በተደረጉ ትግልና እንቅስቃሴዎች መጀመሪያው አካባቢ ላይ አብዛኛውን የኢትዮጵያ ሕዝብ ከውጭም ያለውን ዲያስፖራውን ያስደሰተ እና ያንቀሳቀሰ ለውጥ የሚመስል እንቅስቃሴዎች ነበሩ። በወቅቱ በጣም ሁላችንንም እንደዚሁ ጮቤ ያስረገጡ እርምጃዎችን ተወስደው ነበረ። ለምሳሌ የፖለቲካ ምህዳሩን ለማስፋት የሚመስል ስራዎች ነበሩ። ታጥቀው ይታገሉ የነበሩ ቡድኖች እንዲገቡ ተደርጓል። ተቃዋሚ ፓርቲዎች ውጭ ሀገር ይኖሩ የነበሩት ገብተው እንዲሳተፉ ተደርጓል። የሚዲያ ነጻነት በአንጻራዊነት እንዲሰፋ ተደርጎ ነበረ። የተቋማት ግንባታ መስልም ነገር ነበረ። ለምሳሌ ምርጫ ቦርድን ታዋቂ ሰው በብርቱካን ሚደቅሳ መሾም፣ ፍርድ ቤቶች ላይ በመዓዛ አሸናፊን እንደዚሁ ሰብአዊ መብት ኮሚሽን ላይ ዶክተር ዳንኤል በመሾም ለውጥ የሚመስሉ ነገሮችን ለማሳየት ተሞክሮ ነበር። የተለያዩ የቤተ መንግስት እድሳት፣ የፓርኮች ልማት፣ ዚሁ ግንባታዎች ምናም ነበሩ ተደርገው ነበር። በሚያሳዝን ሁኔታ ግን ለውጥ ብለን ያልነው ነገር ከለውጥነት ወጥቶ አሁን ነው ወዳለንበት የነውጥ የቀውስ እና የውድመት ደረጃ አድርሶናል። በእኔ ግምገማ ለዚህ ዋና ዋና መሰረቱ ምንድነው? ለውጥ ተብሎ የተጀመረው ነገር ተቋማዊ አልነበረም። አካሄዱ ሁሉ በአንድ ግለሰብ ላይ የተንጠለጠለ ነበር። ያም ደግሞ በጠቅላይ ሚኒስትር አብይ አህመድ ላይ የተንጠለጠለ ነበር። እንደምታስታውሱት እሳቸውም አትላንታ ሄደው አሻጋሪያችሁ እኔ ነኝ የሽግግር መንግስት ምናምን ገለመን የሚባል ነገር አያስፈልግም የሚል ነገር ተናገሩ። ስለዚህ ለውጡ በአይነት፣ በይዘት፣ በጊዜ የተገደበ አልነበረም። ያ ማለት ጠቅላይ ሚኒስትሩ በፈለጉ ጊዜ ይቀጥላል፣ ባልፈለጉ ጊዜ ይቆማል አይነት ነው አካሄዱ የነበረው እና ከአሳውንት አስታውስ ከሆነ ያኔ ለውጡ እንደመጣ አካባቢም እዚሁ ሚዲያ ላይ ቃለመጠይቅ አድርጌ ነበር በአጋጣሚ እኔ እኔም የሚያልኩት የነበረው ለውጡ ስኖተ ካርታ የለውም፣ መነሻና መድረሻው አይታወቅም፣ ለስንት ጊዜ እንደሚቆይ አይታወቅም፣ ተዋናዮቹ እነማን እንደሆኑ አይታወቅም። ይሄ ባልሆነበት ሁኔታ ለውጡ ወደምንፈልገው የሀገራዊ ስኬት አያደርሰንም የሚል አስተያየት ነበር ሰለች የነበረ አንፎርቹኔትሊ ያ ነው የተከሰተው። እና ከዛ ሀገራዊ ስሜት ወጥተን አሁን ላይ በጣም ለማሰብም ለመናገርም የሚዘገንኑ አይነት አካሄዶች እና ሀገራዊ ውድቀት ውስጥ ነው የገባ ነው። እንደምታያውቁት ጦርነት ውስጥ ገብተናል፣ ሙሉ በሙሉ በመድፍ በታንክ አየር በድሮን የታገዘ ቅውጥ ያለ ጦርነት ውስጥ ገብተናል። በዛም በግራም በቀኝም በኩል ብዙ ህዝብ ሞቷል፣ ብዙ ሰራዊት ሞቷል፣ ብዙ የሀገር ሀብት ወድሟል። ታጣቂዎች በጠራራ ፀሐይ አሰልጥነው ስልጠና እየሰጡ ነፃ ቀጠና መስርተው ግብር ታክስ እያስከፈሉ የራሳቸውን ስርዓት መስርተው እንደፈለጉ እየፈነጩ ያለበት ሁኔታ ነው ያለው ሲያስፈልጋቸው መንደር የሚያቃጥሉበት፣ ሲያስፈልጋቸው ከተማ የሚያወድሙበት፣ ሲያስፈልጋቸው የመንግስት መስሪያ ቤት የሚዘርፉበት ወቅት ላይ ነው የደረስ ነው። ህዝብ እንደ ቅጠል የሚረግፍበት ከዛም አልፎ እንደ ቆሻሻ በግሬደር ተጠርጎ የሚቀበርበት ሰዓት ላይ ነው ያደረስ ነው። ይሄ ሁሉ ከመጀመሪያ ለውጥ ብሎ በህዝብ ትግል የመጣ ለውጥ በጥቂት የስልጣን ፍላጎት ባላቸው ኃይሎች ተጠልፎ መስመሩን እንዲስት በመደረጉ ነው። በጊዜ በመጠንና በአይነት የተገደበ ስላልነበረ ነው። ለዚህ ሁሉ ውድቀት የደረስ ነው የሚል ግምገማ ነው ያለኝ። ዶክተር ያሳብስ በእርግጥ አሁን አንደኛው ትኩረት በኢትዮጵያውያን የአማራ ተወላጆች ላይ እየደረሰ ያለውን ጥቃቶች እንደዚሁ አንዱ አንገብጋቢ ጉዳይ ወይም ትኩረት አድርገው አንስተዋል። ለዚህ የተደረሰውም በኢትዮጵያ ውስጥ አንዱ በተለይም ባለፈው 1983ቱ ለውጥ ወይም ሂድሪ በኢህአደግ በአገዛዝ በምትተካበት ወቅት ጀምሮ ከዛ ፊት ጀምሮ ሲነገር የነበረ ነው እና የዛ ትርክት ውጤት ነው አሁን እዚህ ድረስ የመጣንበት አማራው አንዱ በፕሮፓጋንዳ መጠቀሚያ ተደርጎ ሲነገር ስለነበረ ያ አሁንም ስር ሰዶ ባለፉት 28 ዓመታት ለዚህ ያብቅቷል የሚሉ ወገኖች አሉ። ያንን ትርክት መቀየር አለብን በአንድ በኩል አለ። በሌላ በኩል አሁን መንግስት ያለውን ግድያ ወይም ሞቶች ወይም ደግሞ የንብረት ውድመቶች ለመቆጣጠር አልቻለም በሚል በዚሁም እንደዚሁ በአሁኑ አዲስ ባለው መንግስት ላይ ተመሳሳይ ወቀሳዎች እየተዘነዘሩ ይገኛሉ። ይህ በምን መልክ ነው ሊለወጥ የሚችለው? ከዚህስ ወደፊት እንዴት ነው መራመድ የሚቻለው? ካልሆነስ ኢትዮጵያዊነት በጎሳ ማንነት እየተተካ ሊሄድ ይችላል የሚል ስጋት አለ። እሺ፣ አመሰግናለሁ ካሳሁን። በድጋሚ እውነት ነው እንግዲህ በአሁኑ ሰዓት በተለይ በአገሪቱ ውስጥ ትልቁና አንገብጋቢው ጉዳይ ቀደም ብዬ እንደጠቀስኩት በአማራ ወገኖቻችን ላይ በተለያዩ ክልል ቦታዎች የሚደርሰው በእውነት በሚዘገንን ሁኔታ የሚፈጸመው ዘግናኝ ድርጊት ነው ያለው። እና ይሄን እንዳልከው ይሄ የሚሆነው ቀደም ብሎ በሕገ መንግሥት ጸድቆ ከሕገ መንግሥቱ በፊት ወያኔ የአማራን ሕዝብና በተለይ የኦርቶዶክስ ቤተክርስቲያንን እንደ ጠላት ፈርጆ ከዛም በህገ መንግስት አርቅቆ በክልል አደረጃጀቶችም እንደዚሁ በአብዛኛው የአማራ ህዝብ በራሱ በተወልዶ ባደገበት አያት፣ ቅድመ አያቶቹ በኖሩበት ሀገር ተሰሚ ተወካይ እንዳይሆን ዜጋ እንዳይቆጠር፣ በተለይ አሁን አማራ ክልል ተብሎ ከሚባለው ክልል ውጭ ያለው አማራ እንደ ዜጋ እንደ ሁለተኛ ዜጋ፣ እንዲሁም ከሁለተኛም አልፎ ምንም እንደ ኢትዮጵያዊ እንዳይቆጠር ያደረገው ከስረ መሰረቱ የወያኔ ህገ መንግስትና ከዛም አልፎ የወያኔን ስርዓት ለማስቀጠል በተለያየ ጊዜ የተደራጁ ቡድኖች የተከተሉት አካሄድ ነው እና ያ እንደ መነሻ ሊቆጠር ይችላል። ነገር በተለይ በአሁኑ ሰዓት ያለው ከዚህ በፊት ምናልባት ወያኔ በስልጣን ላይ እያለ በሀያ ሰባት ስልጣኑ ታይቶ በማይታወቅ ሁኔታ እንግዲህ በፊት ይሳበብ የነበረው መቼም በወያኔ ነው፣ ሁላችም እናውቃለን። አሁን በዚህ ሶስት አመት ውስጥ ቅርብ ጊዜ ከነበረው ጦርነት በፊት ብዙ ነገሮች ሄደው ሄደው ወደ ህወሀት ማሳበብ ደረጃ ይደረስ ነበረ ነገር ግን አሁን ባየነው ነው በግልጽ በመጣው በተለይ ላስ አራት አምስት ወራት ውስጥ የምናሳብብበት ሁሉ ተቀይሮ በመንግስት ደረጃ በመንግስት መዋቅር ውስጥ ህዝባችንን ከታች ከቀበሌ አንስቶ እስከ ላይ ድረስ በቀጥታም በተዘዋዋሪም የህዝቡን ግፍ ለማስቆም ያልቻሉበት እንዳልከው የመንግስት አቅም አንሷል የሚል እኔ አስተያየት የለኝም። ይሄ ሊሆን የቻለው ቀደም እንደጠቀስኩት በህገ መንግስቱ እና ከዛም አልፎ በክልል አደረጃጀቶች ውስጥ የአማራን ህዝብ እንደ ጠላት እንደ ጠላት ቆጥሮ የሚንቀሳቀሰው እና የወያኔ ኢህአዴግ አደረጃጀትና መንፈስ እንዳለ በመቀጠሉ ነው። እና ምናልባት ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ ከማንም ህብረተሰብ የበለጠ የአማራ ህዝብ በየከተማው ምናልባት በሚያስገርም ሁኔታ ድጋፍ ሰጥቷቸው ነበረ። ነገር ግን ያንን ድጋፍ ምክንያቱ ምን መሆንም እንደሆነ ባልታወቀ መንገድ ያንን ድጋፍ ምናልባት እሳቸው በሌላ መንገድ ተርጉመው የህዝቡን እንግዲህ አገር ወዳድነቱን ኢትዮጵያዊነቱን፣ ለአገሩ እንደሚቆረቆር ምናልባት እሳቸው ከሁሉም አብልጠው የተረዱት ይመስለኛል። እና ምንድነው ያ ሁሉ ድጋፍ ለህዝባችን ለአማራ ህዝብ ክፍያው በማፈናቀል፣ ክፍያው በሞት፣ ክፍያው በተለያየ መንገድ በሀገሩ ተሳዶ እንዲኖር እና ብዙ እንዴት ነው እንዲከፋ አድርጎታል። ምናልባት አገር ውስጥ ያሉት ከአማራ ክልል ውጭ ያሉት ወገኖቻችን አሁን በአሁኑ ሰዓት በምን ያህል ፍርሃትና ምናልባት ያልሞቱትን ነው የማወራው በምን ያህል ፍርሃት እንደሚኖሩ ሁላችን መገንዘብ ይገባናል እና ይሄንን ድርጊት እንደ ሀገር መሪ ጠቅላይ ሚኒስትሩ ቅድም ወንድሞቼም ብለውታል እንደ ችግር እንኳን ቆጥረው በቃ ሊሉ አልቻሉ። ይሄ በጣም እኔ በእውነት አንዳንዴ ትንሽ ኢሞሽናል ያደርገናል። እንደ ጠቅላይ ሚኒስትር እናያለን፣ ውጭ ሀገር መሪዎች በኮሮና ምክንያት እንኳን ሰው ሞተ ተብሎ ስልጣን የለቀቁ መሪዎች አሉ። እኛ ሀገር ግን በመንግስት መዋቅር የሚታገዝ ሽፍታና ታጣቂ ንጹህ ወገኖቻችንን፣ ልጆችን፣ ሴቶችን እየሄዱ ሰብስበው በቤታቸው እያቃጠሏቸው እያረዷቸው እያየን በመሪ ደረጃ ያንን እንኳን በቃ ብለው እንደ ሀገር ችግር ትቆጥ ነው። ወደፊት እንኳን የሚመጣውን ችግር ለመቀነስ ዝግጁነት የላቸውም እና ይሄ ብዙ ያስፈራኛል። አሁን የሆነው ብቻ ሳይሆን የሚሆነው ብዙ የሚያስፈራ ነገር አለ እና ለውጥ ይመጣል ብዬ የማስበው ከጠቅላይ ሚኒስትሩ ኦፊስ ጀምሮ ከእሳቸው ጀምሮ በቃ ሊሉ ይገባል። አለበለዛ ኢትዮጵያ አሁን ባለንበት ደረጃ በዚህ የሚቀጥል አይመስለኝም። እንዲሁ የሀገር ሕልውና ምናልባት እዛ ከመድረሳችን በፊት ጠቅላይ ሚኒስትሩ በቃ ብለው፣ በተለይ በመንግስት መዋቅር ያሉ አመራሮችን ያላቸውን እንትን ተፈትሾ የአንድ ዜጋ ሕልውና የትም ይኑር የት አንድ ዜጋ ሕልውናው ተከብሮ እንደ ሀገር እንደ ዜጋ ተቆጥሮ የሚኖርበት ሲስተም በአስቸኳይ እንዲመቻች በተለይ አንዳንድ የክልል መሪዎች የምናያቸው ናቸው አሁን በኋላ በቃ ልንል ይገባል ብዬ አስባለሁ። አመሰግናለሁ ዶክተር ያሳብ አለማየው፣ አቶ አስማማው አለሙ፣ ዶክተር ላይችሉ መኮንን ስለ ቃለ ምልልሱ እናመሰግናለን። እናመሰግናለን ካሳን በጣም እናመሰግናለን። ሲተመደ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or